thank <laughs> you የመጣው ይምጣ እንጂ ሳውዲን ለቀን ወደ ሀገራችን አንመለስም የሚሉትና መጪውን የሳውዲ መንግስት እርምጃ ለመጋፈጥ የቆረጡት በርካቶች ቀርተው የለም። ወደ ሀገራችን እንግባ ብለው ቀኑ ከገፋ በኋላም ቢሆን የመጓጓዣ ሰነድ ለመውሰድና የዘረመል ምርመራ ውጤታቸውን ባለመቀበላቸው የተማረሩ ኢትዮጵያውያን ቅዳሜ ማለዳ የሪያዱን የኢትዮጵያ ኮሚኒቲ ማህበር አካባቢውንም ሆነ አዳራሹን አጨናንቀውት ነበር። አብዛኞቹም በኢትዮጵያ ኤምባሲም ሆነ በሳውዲ መንግስት ሰራር አሰራር መማረራቸውን ይገልጻሉ። አንደኛ ነገር ጾሙ ከመሆኑ ሁለተኛ ሙቀቱም ሀይ ከመሆኑ የተነሳ ተጨማሪ ሀይል ያሉትን ቶሎ ቢያስተናግዱ። ሁለተኛ የትኬት ጉዳይን በጣም አሳሳቢ የትኬት ጉዳይ ነው። ኤምባሲዎች በወረቀት ሰው ማታለል ሳይሆን ኤምባሲዎች ያላችሁን ትብብር አድርጋችሁ ሸኙ። አራሶችን ሸኟቸው። ወንድ እንደሆነ ይሆናል የወንድም ጉዳይ እየቆያቸው ራሳቸው ልታ ትችላላቸው ሴቶችን ባካችሁ ሸኟቸው። ነው ወይዘሮ ሰአዳ የሁለት ልጆች እናት ናት። የሶስትና የአንድ ዓመት ናቸው ልጆቿ። ባለቤቷ ቀድሞ ሀገር እንደገባ ትናገራለች። ልማን ባቲ ጉቱ ወረቃ መነ ገዲሴ የምረት አዋጁ እንደተጀመረ የልጆቼን ዲ ኤን ኤ ወይም ዘረመል ለምርመራ ሰጥቼ ይኸው እስካሁን ከአንድ ወር በላይ ሆነ። በየቀኑ እቀጠራለሁ፣ እመላለሳለሁ፣ ውጤት የለም ቶሎ አልቆልኝ የሚሄድ መስሎኝ ኪራይ ቤቴን ለቅቄ ሰው ቤት ነው ያለሁት። ቶሎ አልቆልኝ የሚሄድ መስሎኝም ስራዬንም ለቀኩኝ። ከሁለቱም ሳሎን ልጆቼን በጭጋር እየፈጀው ነው። የኢትዮጵያ መንግስት በኤምባሲው በኩል የሚካሄደውን የመውጫ ሰነድ የመስጠት ሂደቱን እንዲያቀላጥፉ በሚል በአምባሳደር ጊፍቲ አባሲያ የሚመራ 12 የመንግስት የስራ ኃላፊዎች የተካተቱበት የልኡካን ቡድን ወደ ሳውዲ አረቢያ ልኳል። ስድስቱ በሪያድ፣ ስድስቱ በጅዳ ድጋፍ እየሰጡ ናቸው። የልኡካን ቡድኑን የሚመሩት አምባሳደር ጊፍቲ አባሲያ እንደሚናገሩት የችግሩን ስፋትና መጠን ከተረዱ በኋላ በመፍትሄዎቹ ዙሪያ ቀን ከሌት እየሰሩ ናቸው። አምባሳደር ጊፍቲ እንዳረጋገጡት ከትላንት በስቲያ እንደተጀመረውም የዘረመል ምርመራ ውጤት ሰጥተው የዘገየባቸው ዜጎች ኤምባሲው ዋስትናውን ወስዶ የልጆቻቸውን ኢትዮጵያዊነት ማረጋገጫ እየሰጠ ከሳውዲ የሚወጡበት መንገድ ተጀምሯል። ወደ አንድ ሺ ገደማ ናቸው። ዘረመል እንትን የሰጡት ሰባት መቶ ሰላሳ አንድ ዶክመንቶቻቸውን ሰርተናል። እነሱ አሁን ምንም ችግር የለም። ትኬት ቆርጠው ወደ የአካባቢያቸው ይሄዳሉ። ከኢትዮጵያ አየር መንገድ ጋር በተደረገ ስምምነትም ከነገ ጀምሮ ትላልቅ አይሮፕላኖች በመመደብና ተደጋጋሚ በረራዎችን በማድረግ ዜጎችን የማጓጓዙ ተግባር ተጠናክሮ እንደሚቀጥል ይፋ ሆኗል። መውጫ ቪዛ ወስደውም እየተንቀሳቀሰ አይደለም የእኛ ህዝብና። ያለችዋ ቀን ደግሞ አሁን ወደ 23 22 ቀን ስለቀረ በዚህ ጊዜ ውስጥ በብዛት ሊመጡ ይችላል። አሁን እየመጡ ስለሆነ በግሩፕ ግሩፕ አድርገን እና እሱ ከአየር መንገድ ጋር እየተሰራ ነው ያለው። ሰዎች ተመድበው አሁን የሶስት ወር ጊዜ ስትሪክት ነው አድርገው ነው የሰጡት። ከዛ በኋላ ቅጣቱ በጣም የከበደ ነው። በዚህ ጊዜ ውስጥ ያልሄደ እነዚህ ህገወጦች አስቀምጦ የተገኘ የደገፈ አብሮ እየታየ ሁሉ ይቀጣል የሚል ነው ያወጡት እና ምንድን ነው ከህገ ወጥነት ነጻ እናደርጋለን ሀገራችንን በሚል የተነሱ ስለሆነ የሚራዘምም ምህረትም የሚደረግ አይመስለንም። ስለዚህ ሁሉም አውቆ ወገኑን ከየቦታው ቀስቅሶ እንዲሄዱ ማድረግ አለበት። ያም ሆነ ይህ የሳውዲ መንግስት የሰጠው የዘጠና ቀን የምህረት ጊዜ ቁልቁል ተንደርድሮ 23 ቀን ብቻ ቀርተውታል። ባለፉት 67 የምህረት ቀናት ወደ ሀገር የገቡት ዜጎች ቁጥር ከቀሩት ጋር ሲነጻጸር አሁንም እጅግ ኢምንት ናቸው። ስለሺ ሽብሩ ለዶቸቨሌ ሬዲዮ ሪያድ